በኦሮሚያ ደቡብ ኦሮሚያ የድርቁ ጫና አሁንም እየከፋ ነው ተባለ። ለአመታት የኖሩበት ቤት እየፈረሰባቸው መሆኑን የተናገሩ ነዋሪዎችም ዘገባዎች የተመለከተዋሉን። ሙሉ ዘገባዎቹ ዚያ ሰዓቱን የዓለም ዜና ተከትሎ በዕለቱ አቢይ ርዕስና በመጽሔት ክፍለ ጊዜ ይቀርባሉ። አርብ የካቲት 17 2015 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቴክኒክ ምህንድስናው እናው ሲድራክ ፍራንክሊን ደግሞ ለስርጭቱ ተሰይመዋል። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እናምሻለን። አሁን የሰዓቱን የዓለም ዜና ከቆንጅ ይታየ። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ቆንጅ ይታየ ነኝ። የዩክሬን ጦርነት ከተጀመረ ዛሬ እንደ አውሮፓውያን አቆጣጠር የካቲት 24 ቀን አንድ ዓመት ሞላው። ፕሬዚደንት ቮሎዶሚር ዜሌንስኪ ዛሬ በቴሌቪዥን ባሰሙት ንግግር በጦርነቱ ድል እንደምናደርግ እናረጋግጣለን ብለዋል። ሚስ ዘያ ሁሉንም ድል እንመተዋለን፣ ምክንያቱም ዩክሬናውያን ነን እና የዛሬ ዓመት የካቲት 24 በዘመናዊ ታሪካችን ፈታኙ የመከራ ቀን፣ እንደዚህ ነው የጀመረው። የዛን ቀን በሌሊት የነቃን፣ እስከዛሬ አልተኛንም። የሩሲያ ነፍሰ ገዳዮች ፍርዳቸውን እስኪያገኙ ፈጽሞ ረፍት አይኖረንም። ከዓለም አቀፍ ፍርድ ቤት፣ ከእግዚአብሔር፣ ከአርበኞቻችን ቅጣታቸውን ይቀበላሉ። ብያኔው ምን እንደሚሆን ግልጽ ነው። የዛሬ 9 ዓመቱ ወራን የነበረችው ጎረቤት ሀገር የዛሬ ዓመት ነፍሰ ገዳይ ዘራፊ አሸባሪ ሆና ተመለሰች። መጠየቃቸው አይቀርም፣ እሱ ምንም ጥርጥር የለውም ድል እንደምናደርጋቸውም አንጠራጠርም። ፕሬዚደንቱ በሩሲያ በተያዙት የሀገራቸው ግዛቶች ላሉት ዩክሬናውያን ባሰሙት ንግግራቸውም አረሳናችሁም፣ ግዛታችንን ሙሉ በሙሉ ነጻ እናወጣለን። ሳትወዱ በግድ ወደ ውጭ ሀገር የተሰደዳችሁ ሁሉ ወደ ሀገራችሁ እንድትመለሱ የቻልነውን ሁሉ እናደርጋለን ብለዋል። ይህ በዚህ እንዳለ ቻይና ሩሲያና ዩክሬን ተኩሱን አቁመው የሰላም ድርድር እንዲጀምሩ ጥሪ ያቀረበች ቻይና ባቀረበችው ባለ 12 ነጥብ የሰላም ሀሳብ ምዕራባውያን ሩሲያ ላይ የጣሉትን ማዕቀብ እንዲያነሱ ጠይቃለች። በተጨማሪም በሲቪላዊ መሰረተ ልማቶች ላይ ጥቃት እንዳይደርስ ለመከላከል፣ የኒውክሊየር ጣቢያዎችን ደህንነት ለመጠበቅ እና ሰብአዊ እርዳታ ማጓጓዣ ኮሪዶሮችን ለመክፈት የሚሆኑ ሀሳቦችን አቅርባለች። ቻይና በሩሲያና በዩክሬን ጦርነት ገለልተኛ ሆና ለመታየት ስትሞክር ቆይታለች። ይሁን እንጂ የሩሲያን ወረራ ለማውገዝ ፈቃደኛ አልሆነችም። ይህ በዚህ እንዳለ በሩሲያና በጦርነቱ ተዋናይ በሆኑ ሶስተኛ ሀገሮች ላይ ያነጣጠሩ ስፋት ያላቸው አዳዲስ ማዕቀቦችን እንደሚደነግግ ዋይት ሀውስ አስታውቋል። በባንኮች በማዕድንና በመከላከያ ዘርፎች ላይ እንደሚያነጣጥር ያስታወቀው ዋይት ሀውስ በሩሲያ፣ በአውሮፓ፣ በእስያና በመካከለኛው ምስራቅ ባሉ ወረራውን በሚደግፉ ሁለት መቶ ግለሰቦች ላይም አዳዲስ ማዕቀብ እንደሚጣል አመልክቷል። በተጨማሪም ዩናይትድ ስቴትስ ለዩክሬን የሁለት ቢሊዮን ዶላር ተጨማሪ እርዳታ እንደምትሰጥ ዋይት ሀውስ አመልክቷል። በተያያዘ ዜና የተባበሩት መንግስታት ድርጅት ትናንት ሐሙስ ባሳለፈው ውሳኔ የሩሲያ ወታደሮች ያለ አንዳች ቅድመ ሁኔታ ከዩክሬን እንዲወጡ አሳስቧል። ጠቅላላ ጉባኤው በድርጅቱ ቻርተር መሰረት በአስቸኳይ አጠቃላይ ፍትሐዊና ዘላቂ ሰላም በዩክሬን እንዲሰፍን በመጠየቅ የቀረበውን ውሳኔ 141 ሀገሮች ሲደግፉት፣ 9 ሀገሮች ተቃውመዋል። 32 ሀገሮች ደግሞ ድምፀ ተአቅቦ እንዳደረጉ ተገልጿል። የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን ዛሬ ከናሚቢያ ወደ ኬንያ አቅንተዋል። በዚያ የሚያደርጉት ጉብኝት በሴቶች አቅም ግንባታና ህጻናትን በሚመለከቱ እንዲሁም የአፍሪካ ቀንድን እንደገና አብዝቶ እያጠቃ ባለው የረሃብ ቀውስ ላይ የዓለምን ትኩረት በመሳብ ጠቀሜታ እንደሚኖረው ጂል ባይደን ተስፋ አድርገውበታል። ሚስስ ባይደን ትናንት ሐሙስ በናሚቢያ ጉብኝታቸው ላይ ባደረጉት ንግግር በዓለም ዙሪያ ላሉ አጣዳፊ ችግሮች መፍትሄ ለመፈለግ የአፍሪካውያን ድምፅ ወሳኝ ሚና ሊኖረው ይገባል ብለዋል። የአፍሪካውያን ድምፅ እንደተባበሩት መንግስታትና ቡድን ሀያ በመሳሰሉ ድርጅቶች ብቻ ሳይሆን በጋራ ቅድሚያ በምንሰጣቸው ጉዳዮች ሁሉ ከአፍሪካውያን ጋር እኩል በአጋርነት እንደምንሰራ እናረጋግጣለን ነው ያሉት። ሴቶችና ወጣቶችን በማብቃት የዓለም አቀፍ ጤና ጥበቃን በማጠናከር እና በኢኮኖሚ ግንባታ ዘርፎች አብረን እንሰራለን ብለዋል ጂል ባይደን። ናይጄሪያውያን ነገ ቅዳሜ ፕሬዝደንታዊ ምርጫ ያካሂዳሉ። የአሜሪካ ድምፅ የሀውሳ ቋንቋ ክፍል ናይጄሪያውያን ሀገራቸው ስላለችበት ሁኔታ ምን ተስፋና ስጋት እንዳላቸው ጠይቋል። የዛምፋራ ክፍለ ግዛት ነዋሪው አቡባከር ሙስጣፋ የጸጥታ መደፍረሱ ጉዳይ በቀዳሚነት መፍትሄ ሊፈለግለት እንደሚገባ ተናግረዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር እንዳስታወቀው በሀገሪቱ ባለው ብጥብጥ ምክንያት 3.1 ሚሊዮን ሕዝብ ለሀገር ውስጥ ተፈናቃይነት ተዳርጓል። 343 ሺህ ሰዎች ደግሞ አገር ጥለው ተሰደዋል። ጽንፈኛ ቡድኖች በሚፈጽሙት ሁከት በማህበረሰቦች የእርስ በርስ ግጭትና ማስለቀቂያ ለማስከፈል በሚፈጸመው ጠለፋ ምክንያት የሀገሪቱ ጸጥታና መረጋጋት ይብሱን እያሽቆለቆለ ሄደዋል። የሚመረጡት ፕሬዚደንት በመጀመሪያ ለጸጥታው ጉዳይ፣ በማስከተል ደግሞ ለረሃቡ መላ እንዲፈልጉ ነው የምሻው ያሉት አቡበከር ሙስጠፋ የረሃቡ መንስኤ ብጥብጡ ነው ብለው እንደሚያምኑ ገልጸዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኢትዮጵያና ኢንዶኔዥያ ውስጥ በተከሰከሱት በሁለቱ የቦይንግ 737 ማክስ ጀቶች ህይወታቸውን ያጡት ሰዎች ቤተሰቦች ትናንት ሐሙስ ለፍርድ ቤት የይግባኝ አቤቱታ አስገብተዋል። ቦይንግ ኩባንያ ክስ እንዳይመሰረትበት ከዩናይትድ ስቴትስ የፍትህ ሚኒስቴር ጋር እንደ አውሮፓውያን አቆጣጠር በ2021 ዓ ም ያደረገው ስምምነት ውድቅ እንዲደረግ የአደጋው ሰለባዎች ቤተሰቦች ያቀረቡትን አቤቱታ የቴክሳስ ፍርድ ቤት ዳኛ ውድቅ እንዳደረጉት ሲታወስ፣ ያ ውሳኔ እንደገና እንዲታይ ቤተሰቦቹ ይግባን ብለዋል ቦይንግ ኩባንያ ከአውሮፕላኖቹ የዲዛይን ችግሮች በተያያዘ ክስ እንዳይመሰረትበት ባጸፋው ደግሞ ለመንግስት አደጋው ለደረሰባቸው አየር መንገዶችና በአደጋዎቹ ህይወታቸውን ላጡት ቤተሰቦች ካሳ የሚውል 2.5 ቢሊዮን ዶላር እንዲከፍል ከዩናይትድ ስቴትስ የፍትህ ሚኒስቴር ጋር ስምምነት መድረሱ የሚታወስ ነው በመጨረሻም ሰሜን ኮሪያ ትናንት ሐሙስ አራት ክሩዝ ሚሳይሎችን መተኮሷን ይፋ አድርጋለች። ዩናይትድ ስቴትስን ና አጋሮቿን ወታደራዊ ውጥረቱን እንዲባባስ እያደረጉ ናቸው በማለት የምትወነጅለው ፒዮንግያንግ በተከታታይ ሚሳይሎችን መተኮሷን እንደቀጠለች ነው ለወትሮው ፒዮንግያንግ የሚሳይል ሙከራ ስታደርግ የማስጠንቀቂያ ደወል የሚደውሉት ደቡብ ኮሪያና ጃፓን ለትናንቱ ተኩሷ ግን ማስጠንቀቂያ አላሰሙም የትናንቱን የሙከራ ተኩሷን አላወቁም ይሆናል የሚል ጥያቄ አጭሯል። አድማጮች፣ ለምሽቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብረን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አርብ የካቲት 17 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዕለት ዋና አዘጋጅ ጽዮን ግርማ ናት። የዌብና ማህበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪዋ ቲያን ዋንግ ናት። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን በቀጥታ ወደ ዕለቱ አብይ እስ ደቡብ ኦሮሚያ የድርቁ ጫና አሁንም እየከፋ መሆኑ ተነገረ። በኦሮሚያ ክልል ደቡባዊ ክፍል ድርቆ ያስከተለው ጫና የከፋ መሆኑን የጉጂ ዞን አደጋ ስጋትና ሥራ አመራር ጽሕፈት ቤት አስታወቀ። ጉጂ ዞን በድርቅ ክፉኛ የተጠቃው ቦረና ዞን አዋሳኝ በመሆኑ ሲሆን በአካባቢው የበረታው ድርቅ የምግብ እጥረቱን እያባባሰው በመሆኑ በመቶ ሺዎች የተቆጠሩ ሰዎች አስቸኳይ የምግብ እርዳታ ፈላጊ ሆነዋል ነው የተባለው ለአምስት ተከታታይ የዝናብ ወቅቶች ዝናብ ባለመኖሩ ሳቢያ የተባባሰው የቦርና ድርቅ እስካሁን 3.3 ሚሊዮን እንስሳት መጨረሱን የዞኑ አስተዳደር ለአገር ውስጥ መገናኛ ብዙኃን ይፋ አድርጓል። ዳዊት ገልሞ ነው የተከታተለው። ጉጂ ዞን በድርቅ ክፉኛ የተጠቃው ቦረና ዞን አዋሳኝ ዞኖች አንዱ ነው። በቦረና የበረታው ድርቅና የምግብ እጥረት በጉጂ ዞንም በስፋት እየተስተዋለ መሆኑን የዞኑ አደጋ ስጋት አመራር ጽሕፈት ቤት ኃላፊ አቶ ሊበን ደበሰው ለአሜሪካ ድምጽ ተናግረዋል። ይህ አካባቢ ከ2013 ዓ ም ጀምሮ ዝናብ አላገኘም። ቅርብ ጊዜ እንኳን ሲጠበቅ የነበረው ዝናብ አልጣለም። በዚህም ብዙ ነዋሪ በጣም ትልቅ ችግር ውስጥ ነው። አሁን ካሉን 15 ወረዳዎች 9 የሚሆኑት በድርቅ ተጠቅተዋል። በዚህም የእርዳታ ፈላጊ ሰዎች አሃዝ በመጨመር ላይ ነው። በዞናችን ሌላው ችግር የጸጥታ ችግር ነው። ከድርቅ በተጨማሪ በእነዚህ ሁለት ምክንያቶች ከ575 ሺ በላይ ሕዝብ ድጋፍ ፈላጊ ነው። ነገር ግን ከእነዚህ የምግብ እርዳታ ፈላጊዎች ድጋፍ ያገኙት ከ312 ሺህ በታች ናቸው። ለእነዚህም ድጋፍ ለማግኘት የሚያስፈልገውን አካል ጠይቀናል። ድርቁ ግን አሁንም በጣም ጫናው እየከበደ ነው። ድጋፍ ያላገኙ በመቶ ሺዎች የሚቆጠሩ ነዋሪዎች አሁን በጣም የከፋ ችግር ውስጥ ናቸው። ያው ሕዝባችን የማኅበራዊ ሕይወቱ የተደራጀ ስለሆነ የተገኘውን እርዳታ እያካፈላቸው ነው እያኖራቸው ያለው እንጂ በጣም አስከፊ ነው። አቶ ሊበን አርብቶ አደር ወረዳ በሆኑ አካባቢዎች አሉ ወደ ዘጠኝ መቶ ሺህ የሚጠጉ የቤት እንስሳትም መኖ ካልቀረበላቸው ሊሞቱ እንደሚችሉ ይናገራሉ። ባለፈው ዓመት ከ170 ሺህ በላይ ከብቶች ሞተዋል። በዘንድሮ ዓመት ብቻ ወደ 20 ሺህ ከብት መሞቱን ሪፖርት ደርሶናል። አሁንም የዝናቡ ወቅት ሊደርስ አንድ ወር ነው የሚቀረው። በዚያ ላይ አሁን ከባድ ንፋስ አለ እንስሳትን የሚጎዳ። ለዚህ አሁንም ያለው ሁኔታ በጣም አስጊ ነው ፈጣሪ ካልረዳን በስተቀር። አሁንም በምዕራብ ጉጂ ዞን ካሉት ዘጠኝ ወረዳዎች በሶስቱ በቆላማ የአየር ፀባይ ባላቸው ወረዳዎች ማለትም በሶሮ በርጉዳ፣ በመልካ ሶዳና በዱግዳ ዳዋ ወረዳ ውስጥም ድርቅ መከሰቱን የአካባቢው ነዋሪዎችና ባለሥልጣናት ተናግረዋል። አቶ ግርጃ በሪ የሶሮ በርጉዳ ወረዳ ነዋሪ ናቸው። ወጋ ለመኑት ወንጌማሪን ን የ ራን ተሳ ገርስ ጥ ጥቆ ደር ርቤ ዲ ወይቀባ ንታ ሲ ላን መ ኑቀጋለማት ድርቁ ላለፉት ሁለት ዓመታት ጉዳት እያደረሰብን ነው። በፊት ድርቁ ወደ ቦረና ነበር፣ ግን ወደ እኛ አካባቢም በጣም እየከፋ መጥቷል። አሁን ነዋሪው በከፍተኛ ስጋት ውስጥ ነው ያለው። ሰው አሁን የሚበላው ነገር የለውም ከተገኘ ዛፍ አቃጥሎ ከሰል አውጥቶ ምግብ ገዝቶ ለመኖር እየሞከረ ነው እንጂ በበቂ እየቀረበ ያለ እርዳታ የለም። አቶ ግርጃ ብዙ ከብቶች የሞቱባቸውና ባዶ እጃቸውን የቀሩ ነዋሪዎች ወደ ወረዳ ከተሞች ፈሰው እርዳታ በመጠባበቅ ላይ ናቸው ካሉ በኋላ ድጋፍ ሰጪ አካላት ለተረጂዎቹ በፍጥነት እንዲደርሱም ጠይቀዋል። አቶ ጉዶሌ ዋቆ የሶሮበር ጉዳይ ወረዳ አስተዳዳሪ ናቸው። አናኔ ሶሮ በርጉዳ ገንዶታ ኩኒ ቶ ገንዶታ ከነ ሳ ቶርባ የሶሮ በርጉዳ ወረዳ 11 ቀበሌዎች አሉት። በእነዚህ ቀበሌዎች የሚኖሩ ከ1700 በላይ አባ ወራዎች የምግብ ድጋፍ የሚፈልጉ ናቸው። ከእነዚህ 700 አባ ወራዎች በወርልድ ቪዥን በኩል የምግብ ድጋፍ እያገኙ ነው። አሁን የምግብ ተረጂ በጣም እየጨመረ ነው ቢያንስ ከ60 ሺህ በላይ ሰው በወረዳችን ብቻ የምግብ ድጋፍ ፈላጊ ነው። በአሁኑ ሰዓት አቶ ጎዶሌ በሶሮ በርጉዳ ወረዳ ከ250 ሺህ በላይ ከብቶች የሳር አቅርቦት እንደሚያስፈልጋቸው ገልጸው ለነዋሪዎች እንዲሁም የእንስሳቱን ሕይወት ለማዳን የሚመለከተውን አካል እርዳታ ጠይቀን ምላሽ እየተጠባበቅንን ብለዋል። በደቡብ ኦሮሚያ የተከሰተው ድርቅ በአገሪቱ መንግሥት መገናኛ ብዙሀን መዘገብ ከተሰማ በኋላ የመወያያ ርዕስ ሆነዋል። በተለይ በቦረና ዞን የተከሰተው ድርቅ ከ3 ሚሊዮን በላይ ከብቶችን መግደሉንና አሁንም በሕይወት የተረፉት 10 በመቶ ብቻ መሆናቸውን የመንግሥት መገናኛ ብዙሃን በዘግባቸው ጠቅሰዋል። የቦረና ዞን አስተዳደርም ለእርዳታ ፈላጊዎች እየቀረበ ያለው የምግብ እርዳታ በቂ አለመሆኑን ተናግረዋል። በቦረና ዞን ምግብ ድጋፍ ፈላጊ ከሆኑ ወደ 800 ሺህ ከሚጠጉ ሰዎች አሁን እርዳታ እያገኙ ያሉት ከ670 ሺህ ያልበለጡ ስለሆነ መንግስት ነዋሪዎችንና በድርቁ ሊጠፉ ያሉትን እንስሳት እንዲታደግ የዞኑ አስተዳደር መጠየቁንም በዘገባ ውስጥ ተካቷል። የኦሮሚያ አደጋ ስጋት ሥራ አመራር በበኩሉ አሁን ለተረጂዎች እየቀረበ ያለው ድጋፍ በቂ ያለመሆኑን አምኖ ነገር ግን የሰው ሕይወትና የዞኑ የእንስሳት ሀብትም እንዳይጎዳ መንግስት እየሰራ መሆኑን ገልጸዋል። ይህ በእንዲህ እንዳለ የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ ኦቻ በድርቅ ተጠቂ የኢትዮጵያ ክልሎች አሁንም የኮሌራ ወረርሽኝ መቀጠሉን ዘግቧል። ድርጅቱ ትላንት ባወጣው መግለጫ እንደ ግሪጎሳውያኑ ዘመን አቆጣጠር እስከ ፌብሯሪ 11፣ 2023 ዓ በሶማሌና በኦሮሚያ ክልል የተከሰተው የኮሌራ በሽታ 28 ሰዎችን መግደሉን ይፋ አድርጓል። ድርጅቱ የመንግስት የጤና ተቋማትና የተራድኦ ድርጅቶች ክትባትን ጨምሮ መድኃኒትን በማቅረብ በሽታውን መከላከል ላይ መሆናችሁን የገለጸ ሲሆን የኮሌራ በሽታ ክትባት ዋጋ በዓለም አቀፍ ደረጃ መናር በሥራ እክል እንደፈጠረ በትላንቱ መግለጫው ጠቅሰዋል። ለአሜሪካ ድምፅ ገልሙ ዳዊት ከአዲስ አበባ ገልሞዳዊትን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የመጽሔቱ ትንታኔ ርዕስ ደግሞ ለዓመታት የኖሩበት ቤት እየፈረሰባቸው መሆኑን ነዋሪዎች የተናገሩበትን ይመለከታል። በኦሮሚያ ክልል ቀደም ሲል ፊንፊኔ በሚሰኘው ዙሪያ አዲስ ሸገር ከተማ ነዋሪዎች ለዓመታት የኖርንበት ቤት የክልሉ መንግስት እያፈረሰው ነው ሲሉ ቅሬታቸውን ገልጠዋል። የለገጣፎ ክፍለ ከተማ ነዋሪ የሆኑ አስተያየት ሰጪዎች አግባብ ባልሆነ ባሉት መንገድ ያለምንም ማስጠንቀቂያ ብሔርን የለየ ባሉት አካሄድ መንግስት ቤታቸውን እንዳፈረሰባቸው ለችግርም እንደተዳረጉ ነው የተናገሩት። ለአሜሪካ ድምጽ በሰጡት አስተያየት ስለ ጉዳዩ የተጠየቁት ሸገር ከተማ ከንቲባ ዶክተር ተሾመ አዱኛ በበኩላቸው እያፈረስን ያለነው የግንባታ ፍቃድ የሌላቸውን ብቻ ነው ይላሉ። እየተወሰደ ባለው እርምጃ ብሔርን የለየ አካሄድ የለም ያሉት ዶክተር ተሾመ ቤቶቹ ከመፍረሳቸው አስቀድሞም በቅድሚያ ከነዋሪዎቹ ጋር ውይይት እንደሚደረግ ይናገራሉ። በጉዳዩ ዙሪያ መግለጫ ያወጣው የኢትዮጵያ ሰብአዊ መብት ጉባኤ በበኩሉ ለነዋሪዎቹ ምትክ ስፍራ ወይም ጊዜያዊ ማቆያ ስፍራ ሳይዘጋጅ ቤታቸው መፍረሱ ተገቢነት የሌለው መሆኑን ገልጾ አንዳንዶቹ የፈረሱባቸው የሕግ ስነ ስርዓትን ያልተከተሉና ከመንግስት በኩል ተመጣጣኝ ያልሆነ ያለው የኃይል እርምጃ የታከለበት ነው ብሏል። ገብረ ሚካኤል ገብረ መድን እንዲህ አዘጋጅቶታል። ማንነታቸው እንዳይገለጽ የጠየቁን በሸገር ከተማ የለገጣፎ ክፍለ ከተማ ነዋሪዎች ካለፈው ጥር ወር ጀምሮ እስካሁን ድረስ በሚኖሩባቸው የድሬ፣ የቀርሳ፣ የአቦ መድኃኔ ዓለም እና የሰፈራ አካባቢዎች በርካታ የመኖሪያ ቤቶች እየፈረሱ እንደሆኑ ገልጸዋል። ከአስተያየት ሰጪዎቹ አንዷ ያለምንም ማስጠንቀቂያ ቤታቸው ባለፈው ሳምንት እንደፈረሰባቸው ይናገራሉ። ለምሳሌ ከገበሬ ቤት ተገዛው አለ ማስጠንቀቂያ ቤት ሲፈርስበት አንድ ሰው ያውቃለሁ። ቀይ ቀለም ተቀብቶ ጊዜ ገደብ ተሰጥቶት ነው። ይሄ መተው ብቻ ላይ ላይ በሌሊት መጥቶ ሰው ተኛበት ላይ መጥቶ ነው እንዴ? ወታደር አንጥቶ ቤት በወታደር ተከቦ ቤት እንዴ የሚፈርስብህ? ስንት አመት የኖርበት ነው? እኔ የኖርኩበት እንግዲህ አምስት አመት ኖሬ ያለሁን ከዛም በፊት አረብ ሀገር ነው ሰርቼ፣ ወንድሜ ሰባት አመት ሽማግሌና አሮጊት ጦሬ ነው የሰራሁት። ሌላው አስተያየት ሰጪ ሁለት አመት የኖርኩበት ቤት በመፍረሱ ለችግር ተዳርግ ያለው ይላሉ መቶ ሀምሳ ሺህ ብር የገዛሁት አንልበርኩበትም። ያው አፍርቶ ብለህ ይህ መዳሙ ቆርቆሮን ነግሮ ሲወብታል ስ ግድግዳ በቀደም ፈረሰ። በቃ አንድ መጠለያ ያለን በረንዳ ወርቅን ያለ ቅርብ ማስጠንቀቂያ አልደረሰንም። መንግስት እኮ ስ ቦታ ሲፈልግ ማስጠንቀቂያ ተናግሮ ነው የሚያፈርሰው እንጂ ዝም ብሎ ወጥቶ ሌሊት ቤታችን ላይ ዛናታችን ላይ አፈርሰው። የቤቶቹን መፍረስ አስመልክቶ መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ጉባኤ በሸገር ከተማ በሚገኙ አካባቢዎች የመኖሪያ ቤቶችን የማፍረስ እንቅስቃሴ መኖሩን ጠቅሶ አንዳንዶቹ ፈረሳዎች የህግ ስነ ስርዓትን ያልተከተሉና ከመንግስት በኩል ተመጣጣኝ ያልሆነ የኃይል እርምጃ የታከለባቸው እንደሆኑም አመልክቷል። ስለዚህ ጉዳይ የተጠየቁት የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ግን እርምጃው የህግ የበላይነትን ከማስከበር ጋር የተያያዘ ነው። ቤቶቹን ከማፍረሳችን በፊትም ከነዋሪዎቹ ጋር ውይይት እናደርጋለን፣ ይላሉ። ሸገር እንደ ከተማ የሚፈልገውን የከተማ ራዕይ ለማሳካት ካስፈለገው የህግ የበላይነትን በተግባር ላይ ማዋል አለበት። ይህን የህግ የበላይነትን ደግሞ ዲያውል የሚችለው አሁን እየሰራን ያለነውን የህገ ወጥ ቤት ግንባታ እናስተካክል ነው። ለዚህ ነው በከተማችን በአብዛኛዎቹ ከተሞች ህገወጥ የቤት ግንባታ እያፈረስን ያለ ነው። የግንባታ ፈቃድ የላቸውም። መሬቱን በስርዓት አይደለም የሚወሰዱት። ስለዚህ እነዚህ መስመር ማሳት ስላለብን ነው ማፍረስ የጀመርነው። ጊዜ ስሰጣችኋል፣ ስፈርስ አዎ፣ ጊዜ ስሰጣችኋለን። ጊዜ ብቻ አይደለም ተወያይተን ተማምነን። የሚገርምሽ አሁን ማፍረስ ከጀመርን በኋላ ምንድን ነው ብዙዎቹ ካመኑ በኋላ እኛ ምንም ሳንል ጥለው ይሄደዋሉ። ምክንያቱም አብዛኛው ያምናል ትክክል እንዳልሆነ መወያየት ብቻ አይደለም፣ ተማምነን እንለያያለን። መተማመን ብቻ አይደለም፣ ከዛ በኋላ ከመጣም በኋላ ምልክት እናደርጋለን። ቲሙ ይመጣና ምልክት ያደርጋል። ከዛ ምልክት ካደረገ በኋላ ራሱ ጊዜ አለ ማለት ነው። ስለዚህ ተወያይተን ጊዜ ሰጥተን ነው ይሄ የተሰራውና ጊዜ ሳይኖር ነው የሚለው ነገር ትክክል አይደለም። ነዋሪዎቹ በበኩላቸው ለአመታት የኖርንበት ቤት አሁን ላይ ህገወጥ ሊባል አይገባም፣ አካሄዱ ህጋዊ አይደለም ነው የሚሉት። ከአስተያየት ሰጪዎቹ አንዱ ይህን ብለዋል። ዋናው ጥያቄያችን ግን እኛ ህጋዊ ነን። ከአስር አመት በላይ የቆየ ቤት በምንም ታምር ህገወጥ ሊሆን አይችልም። ዛሬ ከመሬት ተነስቶ ነው ለምን ቤቱን እኪሳችን ላይ ይዘ ነው አልዞርንም። ግዙፍ ነው፣ ግዙፍነት ያለው ስለሆነ በተግባር የሚታይ ነው አይደለ ቤት ቤትን ያክል ነገር መቼስ አላየንም። ሊሉ ነው እንደነት ሰዎች ያኔ ሲሰራ ቁመው አሰርተው ፈቅደው አሰርተው ዛሬ ከሀያ ዓመትና ከአስራ አምስት ከአስር ዓመት በኋላ ከመሬት ተነስተው ይሄ ቤት ህገ ወጥ ነው እንዴት ይላሉ? ነው ህገ ወጥ ከሆንክ እኮ ህገ ወጥ መሆን ያለብህ በጊዜው ነው። ነው አሁን የእኛ ዋናው መከራከሪያችን ደግሞ በጊዜው ቤቶቹ ሲሰሩ ከሀያ ዓመት በፊት ሲሰሩ ህገ ወጥ ከሆንክ ያኔ ነው ህገ ወጥ የምትሆነው። ከዛ ወዲህ ቤት ንብረት አፍርተህ ኑረህበት ዛሬ ከመሬት ተነስቶ ህገወጥ ነው ሊል አይገባም። ዶክተር ተሾመ አዱኛ በበኩላቸው የዚህ አይነት ሙግት ህጋዊም ሞራላዊም አይደለም ይላሉ። ህጋዊ ነው የሚያደርገው ውሃ ስላስገባ ወይንም መብራት ስላስገባ አይደለም። አንድን ግንባታ ህጋዊነት የሚያደርገው መጀመሪያ መሬቱን በህጋዊ መንገድ ማግኘት አለበት። ሁለተኛ ህጋዊ የሆነ የግንባታ ፍቃድ ማግኘት አለባቸው። ሌላ በጣም ትክክል ያሉ ነው በፊት ስለተሰራ አሁን አንነካውም እንዳለ ይቀጥል ማለት ሞራሊ በህግም ትክክል አይደለም። በህግ ትክክል አይደለም፣ ምክንያቱም ህግ የተሰበረበት ነው። ግንባታ ፍቃድ ለኖረው የገነባ አካል ቆይ ብሎ ነው የገነባውትና እናንተን ሳላስፈቅድ ነው የገነባውትና አሁን እንዳስነኩብኝ ማለት በህግም ትክክል አይደለም። በሞራልም ደግሞ ቅድም እንዳልኩ እዛ ቦታ ለአንድ ሰው ለመኖር የሚያስፈልግበት፣ ለአንድ ማህበረሰብ ለመኖር የሚያስፈልግበት ሁኔታ አይደለም ያለው። ሞራሊ ተቀባይነት የሌለው ነው ነገሩ። ስለዚህ ይሄ አሁን የሚነሱት ነገሮች ትክክል ያልሆነና አንድ የከተማ ልማት ውስጥ ወይ አንድ የከተማ ሂደት ውስጥ መታየት የሌለባቸው ነገር ስለሆነ በዚህ መታወቅ አለበት። የቤቶች ማፍረስ እርምጃው ብሔርን የለየ እንደሆነም ነዋሪዎቹ አመልክቷል። የኦሮሞ ተወላጅ ብለው የእነሱ አይነቃም መጤ አማራ አማርኛ የሚናገር ነው ብለው ያፈርሱብን። ይሄ ጉዲዘ ሶብን አሁን መጠለያ የለንም፣ በረንዳ ያለንም። ሌላኛው ነዋሪም በተመሳሳይ እየፈረሰ ያለው ቤት በአብዛኛው የሌሎች ብሔር ተወላጆች ነው ይላሉ። ምንም እየሳተ ያለው ነገር የለም። የሚስተው ቤት የተወላጆች ቤት ብቻ ነው። ይሄን ነሱ አይፈርሰም ከአማራ ቀጥሎ የጉራጌዎች ቤት ነው ብዛት ይዛ ያለው የእነሱ ፈርሰዋል። የስልጤዎች ፈርሷል። የተወሰኑት ጊዜዎች እንኳ ቁጥራቸውም ትንሽ እነሱም ፈርሷል። መጀመሪያም አይኖሩም የተወሰኑ ናቸው የምናውቃቸው ያለው እነሱም ፈርሷል። የሌሎችም እንደዚህ የማናቃቸው አሉ። የሌሎች ብሔሮች ምን እንዲሆን ማናቅም አብሮ ይፈረሳል። ኢብን ከኦሮሞዎችም እንደዚሁ እንደኛው ገዝተው የገቡም ፈርሶባቸዋል። አንዳንዶቹ ግን ሬር ነው የነሱ ከነሱ ውጭ በተለይ ተወላጅ ከሚባለው ውጭ ያለው ምንም እየቀረለት ነገር የለም። የሸገር ከተማ ከንቲባ ዶክተር ተሾመ ግን በዚህ አይስማሙም። ህገወጥ የሆነ ቤት ሁሉ እየፈረሰ ነው ይላሉ። እኛ ብሔርን መሰረት አድርገን አይደለም ያፈረስ ነው እኛ ግንባታ ፈቃድ የሌላቸው መሬቱን በአገሪቷ ወይንም በኦሮሚያ ህግ መሰረት መሬቱን ያልወሰዱ ስለሆነ እኛ ምንም ብሔር መሰረት ያደረገ እንዳልሆነ መታወቅ አለብን። የህገ ወጥ ግንባታ የሚገርመው ነገር ባህሪው ያስታውቃል። በብሔር አትለዩ ማ ማ እንዳለ እንደት ታውቂዋለሽ በብሔር እንደዚህ የሚነሱ ነገሮች ከእውነት የራቁ እንደሆነ መታወቅ አለበት ነዋሪዎቹ የቤቶች ማፍረስ እርምጃው ማህበራዊ ቀውስ ማስከተሉንና መንግስት ጉዳዩን እንዲያጤ ነው ጥሪ አቅርበዋል ቤቶቹ ከመፍረሳቸው ፈርሰው ከሌላ ልማት ፕሮጀክት ምናምን ከሚባለው በላይ አሁን ባሉበት መንገድ ሰዎቹ ወደ ህጋዊ መንገድ መጥተው ህጋዊ ሁላችሁ ቀጥሉ ነው ማለት ያለበት እንጂ ይሄንን ማፍረስ የለበትም ነው መንግስት ሲወቀን እ መንግስት ሁለተኛ ዜጋ ውረን በሀገራችን ላይ ተፈናጋ ብለን መንግስት ሲወቀን ለመንግስት ጥሪ አቅርቡ። የኢትዮጵያ ሰብአዊ መብቶች ጉባኤ በመግለጫው ቤቶቹ ከመፍረሳቸው በፊት የሚመለከታቸው የመንግስት አካላት ለነዋሪዎች በቂ ጊዜ በመስጠት ቅድሚያ እንዲያሳውቁ፣ እንዲሁም ንብረታቸውን ለማውጣት በቂ ጊዜ እንዲሰጡ፣ ይህ ሳይሆን ቀርቶ ለወደሙ ንብረቶች ግን መንግስት ተገቢውን ካሳ እንዲሰጥ ጠይቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አመሰግናለሁ ገብረ ሚካኤል ክብራትና ክቡራን አድማጭ ተመልካቾቻችን አሁን ወደ ዓለም አቀፍ ርዕሶች ነው የምናመራው የጎረቤት ሀገሮች ውስጥ የሚኖሩ ከሁለት ሚሊዮን በላይ ስደተኞች ወደ ሀገራቸው እንዲመለሱ የደቡብ ሱዳን ፕሬዚዳንት ሳልቫኪር ጥሪ አደረጉ ለሚመለሱት ስደተኞች መንግስት አስፈላጊውን ጥበቃ ያደርጋል ነው ያሉት ሳልቫኪር ሼላ ፓኒ ከጁባ ያጠናቀረችውን የዚህን ዘገባ ዝርዝር እንግድ ወልዴ እንደሚከተለው ያቀርበዋል በኬንያ፣ ኡጋንዳ እና ግብፅ የሚኖሩ ከ2.3 ሚሊዮን በላይ ደቡብ ሱዳናውያን ይገኛሉ። ፕሬዚደንት ሳልቫኪር ረቡዕ ዕለት ጁባ ውስጥ ሲናገሩ እንዳሉት በአካባቢው ሀገራት ተሰደው የሚኖሩ ዜጎችን መመለስ መንግስታቸው ቅድሚያ የሚሰጠው ዋና ጉዳይ ነው። ወደ ቀያቸው ለሚመለሱ መንግስት ጥበቃ ያድርጋል ከአጋሮች ጋር በመሆን እንደገና ኑሮአቸውን ለመቀጠል የሚያስፈልጋቸውን አቅርቦት ያዘጋጃል። ሳልቫኪር ጥሪውን ያደረጉት ከሀገር ውስጥ ተፈናቃዮች ጋር ባደረጉት ውይይት ነው። ኪር እንዳሉት የሀገር ውስጥ ተፈናቃዮችንም ከዚህ ቀደም ወደሚኖሩበት አካባቢ ባይሆንም ወደ ሌላ ቋሚ መኖሪያ ቦታ ለማስፈር አሳብ አለ። ወደ ቀያቸው መመለስ ለማይችሉት ደግሞ መስፈሪያ መሬት እንዲዘጋጅ ሰፈራ ጣቢያዎች ባሉባቸው ክልሎች ካሉ ባለስልጣናት ጋር ተነጋግረናል። የሮማው ርዕሰ ሊቃነ ጳጳስ ፍራንሲስ በቅርቡ ባደረጉ ጉብኝት ከሀገር ውስጥ ተፈናቃዮች ጋር ተወያይተው ነበር። ፕሬዝዳንት ኪር ለሚመለሱት ዜጎች የጸጥታ ጥበቃ እንደሚያደርጉ ቃል ገብተዋል። አሁን ጥበቃና ከለላ ከሚያገኙበት አካባቢ እንዲለቁ ማሳመኑ ግን ከባድ መሆኑን እንደሚረዱ ኪር ተናግረዋል። አብዛኞቹ የደቡብ ሱዳን የሀገር ውስጥ ተፈናቃዮች ቀያቸውን ጥሎ የሸሹት ከአስር ዓመታት በፊት በሳልቫኪር እና በተቀናቃኛቸው ሪክ ማቻር ኃይሎች መካከል ግጭት በተቀሰቀሰበት ወቅት ነበር። ጄምስ ኮክ የብሔራዊ ሸንጎ አባል ሲሆኑ የፈረንጆቹ 2023 ዓመት የእርቅ የይቅርታና የልማት ዓመት ይሁን የሚለውን የሳልቫኪርን ጥሪ አስተጋብተዋል። ይህ መልእክት ለሁሉም ደቡብ ሱዳናውያን መድረስ አለበት። ፕሬዝደንቱ በዚህ ዓመት ይቅርታ እንዳደረጉላቸው ማወቅ አለባቸው፣ እነርሱም ለፕሬዝደንቱ ይቅርታ ማድረግ አለባቸው። ሰዎች ወደ ቀድሞ ሕይወታቸው ተመልሰው አገራቸውን ማሳደግ ይኖርባቸዋል። ሳልቫኪር ለስደተኞቹ ጥሪ ባደረጉበት ንግግራቸው ስለ አገሪቱ የፖለቲካም ይሁን የኢኮኖሚ ፈተናዎች አላነሱም። አገሪቱ አሁንም ከአምስት ዓመታት በፊት በእንደ አውሮፓን አቆጣጠር 2018 የተፈረመውንና የእርስ በእርስ ጦርነቱን ያስቆመውን የሰላም ስምምነት ሙሉ ለሙሉ መተግበር ይጠበቅባታል። በአንዳንድ የአገሪቱ ክፍሎች አሁንም ከባድ ሁከት ይታያል። የላይኛው አባይ በተባለው ክልል በከብቶች ዝርፊያ ምክንያት ሰዎች በመፈናቀል ላይ ናቸው። በዩኒቲ ክልል ባህላዊ መሪ የሆኑት ጁማን ዩን ደንግ እንዳሉት ተፈናቃዮቹ ከምንም ነገር በላይ ሰላምን እንደሚሹ ለፕሬዝደንቱ ግልጽ አድርገዋል። ነማ ሪን ደም ቁ ፊያለኒል ለስና ሻል ነማ ሪን ናለኒል ሙ ፊ ሰላ ፊ ከዚህ በኋላ ደም መፋሰስን ማየት አንሻም። በላይኛው አባይ ያሉ ሰዎች ግጭት ላይ ናቸው። በላይኛው አባይ፣ አብዬ፣ እንዲሁም በትዊክ ያሉ ሰዎች እርስ በርሳቸው እንዲዋጉ አንፈልግም። የምንፈልገው ሰላም ነው። አገራችንን መልሰን የእኛ አድርገን አንድ ላይ መኖር ነው የምንፈልገው። ከ12 ዓመታት በፊት በአውሮፓውያን አቆጣጠር 2011 ነፃነቷን ካወጅ ጀምሮ ደቡብ ሱዳን ረዘም ያለ የሰላም ጊዜ ኖራ አታውቅም። አመሰግናለሁ። እንግዶ ክቡራትና ክቡራን አድማጮቻችን፣ ተከታዩ ዓለም አቀፍ ርዕስ ደግሞ ከተጀመረ አንድ ዓመት የሞላውን የዩክሬን ጦርነት ይመለከታል። የሩሲያ ዩክሬን ወረራ ከአፓርታይድ ዘር ጭቆና ጋር የተነጻጸረበት የዩክሬናውያን የዳንስ ቅንብር ነው። በደቡብ አፍሪካ ነዋሪ የሆኑ ዩክሬናውያን ለነፃነት ቆመናል በሚል ርዕስ ባቀናበሩት በዚህ የዳንስ ትርኢት ሩሲያ ሀገራቸውን የወረረችበትን አንደኛ ዓመት እያሰቡ ናቸው። በዴዝሞንድ ና ሊያቱቱ የመታሰቢያ ተቋሚ የተደገፈው ትርኢት የሞስኮውን በዩክሬን ወረራ በአፓርታይድ የዘር ጭቆና ዘመን ከነበረው ጋርም ያመሳስለዋል። ቪኪ ስታርክ በኬፕ ታውን ደቡብ አፍሪቃ ያገኘቻቸውን ጦርነቱን ሸሽተው የመጡ አንዳንድ ዩክሬናውያንንም በዘገባው አካታለች። እንደሚከተለው አቀርበዋለሁ። የ61 ዓመቷ የዕደ ጥበብ ባለሙያ ቫዮሌታ ቪልየቫ እና የ81 ዓመት ዕድሜ ባለጸጋዋ እናታቸው ልቦ ድዞሎቫ ሩሲያ ዩክሬንን በወረረች ማግስት ነበር ልክ የዛሬ ዓመት የዛሬ ዓመት ልክ በዛሬዋ ቀን የዩክሬኗን ኦዴሳን ጥለው የወጡት። ከዚያም የቪልየቫ ሴት ልጅ ማርታ ኩቼሬንኮ ላለፉት ስድስት ዓመታት መኖሪያዋ ወዳደረገቻት ኬፕታውን ደቡብ አፍሪካ መጡ። ወንዱ ልጃቸው አሁንም የትውልድ አገሩን ከሩሲያ ወረራ ለመከላከል እዚያው ቀርቷል ይላሉ። እሱ ዛል አውቶማት ዶሲት ቪን ቸርጉየ ቪን በረዣ ኦዴሱ ልጄን በእንደዚህ አይነት አደጋ ውስጥ መተው በጣም ከባድ ነበር። እሱ ግን መቆየት እንደሚፈልግ በመግለጽ ግፊት አደረገ። እኛ እዛ ባንሆን እንደሚመርጥ ነገረን። እናም ወደ ስሎቬንያ ድንበር አቅራቢያ ወሰደን። ከዚያም ወደ ቼክ ሪፐብሊክ አቀነን። ከዚያም ሲመለስ መሳሪያ በማግኘቱ አሁን ከተማይቱን በመጠበቅ ስራ ላይ ይሳተፋል። አረጋዊቷ እናታቸው ግን ወደ አገራቸው መመለስ ይፈልጋሉ። ኑ ደግሞም ሁሉም አገሩን ጥሎ ስለወጣ እዚያ ምን እየሆነ እንደሆነ እንኳን አናውቅም። በርካታ ሩሲያውያን ወደዚያ መግባታቸው እናውቃለን። ደግሞም ደኑን በቦምብ እያጋዩት ነው። ሁለቱ ሴቶች በውጭ አገር ኑሮን ለማሸነፍ በያዙት ጥረት እንደ አበባ መያዣ የመሳሰሉ የእጅ ሥራዎችንና የዩክሬናውያን የሕፃናት መጫወቻ አሻንጉሊቶችን እየሰሩ ይሸጣሉ። አንዳንድ የእጅ ሥራዎቻቸውም ለነጻነት ቆመናል በሚል ርዕስ በተቀናበረውና በዛሬው ምሽት በሚታየው የዳንስ ትርኢት መታያ ስፍራ ለገበያ ቀርበዋል። ዩክሬናዊቱ አቀናባሪ ካትሪና አሎሺና የሩሲያን ወረራ አስመልክቶ ገለልተኛ አቋም አሳይቷል በሚል የደቡብ አፍሪካ መንግስት አቋም በሚተቸውና ትርኢቱን በሚደግፈው የዴዝሞንድ እና ሊያቱቱ መታሰቢያ አቋም አነቃቂነት ነው ይህን ትዕይንት ያዘጋጀ ነው ትላለች። እናም ትዕይንቱን ተዘዋውረን ስንመላለስ ደቡብ አፍሪካ አሁን ዩክሬናውያን እያለፉበት ያለውን በመሰለ ተመሳሳይ ሁኔታ ውስጥ ማለፏን ነው መለስ ብለን ያስተዋል ነው። ልብ የሚነካ ነገር ነው። በተለይም ነጻነት እንደ ህብረተሰብ እሴት ያለውን ትልቅ ዋጋ ጨምሮ ብዙ የሚያመሳስል ነገር አለን። ፉሚ እንህላፖ የተቋሙ ዋና ስራ አስፈጻሚ ናቸው። የጸረ አፓርታይድ አራማጁ ዴዝሞንድ ቱቱ ለሰላም የቆሙ እንደነበሩ ያስታውሳሉ። አፓርታይድ እንዲወገድ እንደረዳ ሁሉ ሰዎች በዚህም ጉዳይ ለመርዳት ድምፃቸውን ማሰማት አለባቸው ሲሉም ያሳስባሉ። ከዚህ ቀደም ሰዎች በጸረ አፓርታይድ ትግል እንዲደግፉን በምንጠይቅበት ወቅት እነኛ ሰዎች ናቸው መንግስቶቻቸው ደቡብ አፍሪቃን አስመልክቶ የሚያራምዱትን አቋም እንዲቀይሩ ግፊት ያደረጉት። አሁንም በተለያዩ ሀገሮች ውስጥ ያሉ ሰዎች በዩክሬን ያለውን ሁኔታ በተመለከተ የሚሰማቸውን በመግለጽ የሕዝብ ድምፅ ሰሚ እንዲያገኝ ሊያደርጉ ይችላሉ። እንደ መንግስታቱ ድርጅት የሰብዓዊ መብት ጽህፈት ቤት ግምት ቁጥራቸው 8000 የሚደርሱ ተዋጊ ያልሆኑ ሰዎች ሲገደሉ፣ ሌሎች 13300 የሚሆኑ ደግሞ ቆስለዋል። ትክክለኛው ቁጥር ግን ከዚህም በእጅጉ ከፍ ሊል እንደሚችል ዘገባው ይጠቁማል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ አርብ ምሽት ዝግጅታችንን ነው። ወደ ሁለተኛው አጋማሽ ከማለፋችን አስቀድሞ እዚህ ግድም ልዩ ማሳሰቢያ እናሰማችሁ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ ትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያያቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ክቡራትና ክቡራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የሁለተኛውን አጋማሽ ይዘልቀናል። የስቱዲዮ ሰዓታችንም አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከ36 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደሆነው ቅንብር እንለፍ። ሴት መሪዎች በዓለም ዙሪያ ስልጣናቸውን በፈቃዳቸው እየለቀቁ ነው ይላል። በዓለም ዙሪያ ያሉ ሴት መሪዎች ስልጣናቸውን በፈቃዳቸው በመልቀቅ ሌሎች ጉዳዮቻቸው ላይ በማተኮር ላይ ናቸው ትለናለች የአሜሪካ ድምፅዋ ሎረል ቦመን በላከችው ዘገባ። እንግዲህ ወልዴ ነው ወደ አማርኛ መልሶ እንዲህ ያቀናበረው። በዓለም ዙሪያ ያሉ አንዳንድ ሴት መሪዎች ስራቸውን በመልቀቅ ላይ ናቸው። በስኮትላንድ ኒኮላ ስተርጅን ከቀዳሚ ሚኒስትርነታቸው እንደሚለቁ አስታውቀዋል። የፖለቲካ ህይወታቸው በግል ህይወታቸው ላይ ያሳደረውን ጫና በመጥቀስ ስራውን ከጀመርኩበት ቀን ጀምሮ በሚገባ ማገልገል ማለት ለሚቀጥለው ሰው ስራውን የማስተላለፊያውን ቀን ማወቅም እንደሆነ ተደድቻለሁ። ፓርቲያቸው የስኮትላንድን ነፃነት በተመለከተ የሚያደርገው ግፊት እንቅፋት ገጥሞታል። ስተርጀን ግን ከቤተሰብ ጋር የበለጠ ጊዜ ለማሳለፍ እንደሚሽው ይናገራሉ። መጻዒውን ጊዜ አሁን ለማስተካከል ይረዳናል። በኒውዚላንድ ጀሲንዳ አርደን ከጠቅላይ ሚኒስትርነታቸው ስልጣን ባለፈው ወር ለቀዋል። የዋጋ ግሽበቱ የፓርቲያቸውን ተቀባይነት የጎዳው ቢሆንም አርደን እንደሚሉት ግን ስልጣናቸውን የሚለቁት የእናትነት ግዴታቸውን ለመወጣት ነው። ይህ ስራ ምን እንደሚጠይቅ አውቃለሁ። ከዚህ በኋላ ስራው የሚጠይቀው አቅም የለኝም። በአሜሪካ የተወካዮች ምክር ቤት አፈጉባኤና የዲሞክራቲክ ፓርቲው አንድ ቁጥር ተወካይ ናንሲ ፐሎሲ ቦታቸውን ለቀዋል። በአፍሪካ ደግሞ የኢትዮጵያው ጠቅላይ ፍርድ ቤት ፕሬዝደንት መዓዛ አሸናፊ ባለፈው ወር ከሥልጣናቸው ለቀዋል። ራንጊታ ዲ ሲልቫ ዲ አልዊስ በጆርጅታውን የሴቶች የሰላም እና ደህንነት ተቋም ተመራማሪ ናቸው። የሴት መሪዎች በብዛት መልቀቃቸው የሚያሳየን ሁኔታው ለሴቶች አመቺ አለመሆኑን ነው። በታሪክ በወንዶች የተፈጠሩት አሰራሮችንና ተቋሞችን እንደገና መመልከት አስፈላጊ ነው። ከጊዜው ጋር የሚሄዱ አይደሉም። ልንኤን በተባለ ድርጅትና ማኪንሲ በተባለ ኩባንያ የተሰራ ጥናት እንደሚያሳየው ሴቶች የተሻለ ክፍያ፣ የተሻለ የሥራ ሁኔታና ፋታ የሚሰጥ አስርን ይመርጣሉ። እነዚህን ነገሮች ለማግኘት ሲሉ ሥራቸውን ለመቀየር ዝግጁ ናቸው። ቤተሰባቸውን ለመንከባከብ ሲሉም ከቤታቸው ሆነው መሥራትን ሊመርጡ ይችላሉ። ራንጊታ ዲ ሲልቫ ዲ አልዊስ በዚህ ላይ የሚያክሉት አለ ሞ የቤተሰብ ኃላፊ ሆኖ በአመራር ላይ መቆየቱ ይበልጥ ተቀባይነት እያገኘ ነው። አንዳንድ ጥናቶች እንደጠቆሙት ደግሞ አመራር ላይ ያሉ ሴቶች ጠንከር ወይም ጫን ያለ የአመራር ዘይቤን የሚከተሉ ከሆነ በሌሎች ሴቶች ዘንድ ጭምር ተወዳጅነታቸው ይቀንሳል። የቀድሞ የማላዊ ፕሬዝደንት ጆይስ ባንዳ ለጋርዲያን ጋዜጣ እንዳሉት ዋናዎቹ ተቺዎቻቸው ሴቶች ነበሩ። አመራር ላይ ላሉ ሴቶች ሁሉም ነገር አስቸጋሪ አይደለም። አጥኚዎች እንደሚሉት በአውሮፓ እየተለመደ ያለው የግማሽ ጊዜ ስራ ሴቶች በሥራ ዓለም ውስጥ ያላቸው ውክልና እንዲጨምር ያደርጋል። በተጨማሪም በርካታ ማኅበረሰቦች በሴቶች መምራትን እየተቀበሉ መሆኑንም አጥኚዎቹ ይናገራሉ። አሊስ ኤቨንስ የጾታ ታሪክ አጥኚ ናቸው። እንደ ስካንዲኔቪያ ያሉና በሴቶች መመራት ቀደም ብሎም የተለመደባቸው ማህበረሰቦች ውስጥ ለሴት አመራሮች ከፍተኛ ድጋፍ አለ። ከአመራር ቦታዎቹ ግማሹ የተያዙት በሴቶች ነው። የቀድሞ የአሜሪካ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ስልጣናቸውን ባስረከቡበት ዕለት እርሳቸው ከ35 ዓመት በፊት ምክር ቤቱን ሲቀላቀሉ የነበሩትን የሴቶች ቁጥር አሁን ካለው ቁጥር ጋር እያነጻጸሩ በአድናቆትና በመገረም ተናግረዋል። እንግዲህ ወልዴን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ተከታዩ ቅንብር ደግሞ በተከታታይ ለስድስት ጊዜ የዝናብ ወቅት ያለመገኘቱን ተንተርሶ በኢትዮጵያ ያንዣበበውን የረሃብ አደጋ የሚመለከት ቅንብር ነው። በኢትዮጵያ ለስድስት ተከታታይ የዝናብ ወቅት ዝናም ሳይጥል በመቅረቱ ወይንም በመገመቱ የደቡብና ደቡብ ምስራቅ ኢትዮጵያ ክፍሎች ለረሃብ አደጋ ተጋልጠዋል ሲል አክሽን አጌንስት ሃንገር የተባለውና ና በአፍሪካ ቀንድ ረሃብን ለማጥፋት የሚንቀሳቀሰው ዓለም አቀፍ የሰብአዊ እርዳታ ሰጪ ድርጅት አስታውቋል። እስካሁን በኢትዮጵያ አስራ ሁለት ሚሊዮን ሰዎች ለሞት ሊዳርግ የሚችል የድርቅ አደጋ መጋለጣቸውንና ከአራት ነጥብ አምስት ሚሊዮን በላይ ደግሞ የቀንድ ከብቶች ለህልፈት መዳረጋቸውን የገለጹት የተቋሙ የኢትዮጵያ ፕሮግራም ዲሬክተር ቤዛ አበበ ናቸው። ለከፋ የተመጣጠነ ምግብ እጥረት የተጋለጡ ህጻናት ቁጥርም በከፍተኛ ሁኔታ እየጨመረ መሄዱን ነው ያመለከቱት። በአዲስ አበባ እየተካሄደ ያለው የአፍሪቃ ህብረት ስብሰባ አሁን የተጠናቀቀው መሆኑ ነው። በቀጠናው እየከፋ ሄደውን ድርቅ ለመቅረፍ ቅድሚያ ሰጥቶ እንደሚያወያይም ጠይቀዋል። ከወይዘሮ ቤዛ አበበ ጋር ቆይታ ያደረገችው ስመኝሽ የቆየናት እንደሚከተለው ይቀርባል። በኢትዮጵያ ለስድስተኛ ተከታታይ ወቅት ዝናብ ላይ ዘንብ ይችላል የሚል ስጋት አለና በአሁኑ ወቅት ያለው የዝናብ ሁኔታ ምን ይመስላል? የሜትሮሎጂ ፎካስቶች የሚያሳዩት የማርች ሜ ያለውን ሲዝን አነስ ያለ በጣም ከሚጠበቀው ያነሰ ዝናብ አንዳንድ ቦታዎች ላይ ደግሞ ሙሉ በሙሉ ላይኖር ይችላል የሚል ግምት አለና ይሄ ለአምስት ተከታታይ ጊዜ ምንም ዝናብ ያላየ ወይም ደግሞ በጣም ዝቅ ባለ መጠን ዝናብ ያገኘ አካባቢ ለተጨማሪ ስድስተኛ ጊዜ ትልቅ የሚለውን የሚጠብቀውን ዝናብ ሲዝን ነው ፌል የሚያደርግበት ነው። አሁን ለስድስተኛ ጊዜ ዝናብ ሙሉ ለሙሉ የማይጥል ወይም ደግሞ በሚፈለገው መጠን የማይጥል ከሆነ ባለፉት አምስት ተከታታይ ወቅቶች ዝናብ ባለመዝነቡ ያስከተለው ጉዳት ላይ ምን አይነት ተጨማሪ ጉዳት ያስከትላል? በጣም ከባድ ነው የሚሆነው። አሁን ላይ የ2023 በአጠቃላይ ኢትዮጵያ ውስጥ እርዳታ ያስፈልጋቸዋል ተብሎ የተገመተውን የህዝብ ቁጥር ስናየት ወደ 23 ሚሊዮን ነው ከዚህ ውስጥ ሀምሳ ፐርሰንቱ በድርቅ የተጎዱ አካባቢዎች ይኖራሉ ተብሎ የተገመተ ስለዚህ ወደ አስራ ሁለት ሚሊዮን የሚጠጋ ህዝብ ልጆችንም ሴቶችንም ጨምሮ ከድርቁ ጋር በተያያዘ ለምግብ እጥረት ለበሽታ ለውሃ ድርቅ ይደረጋል ማለት ነው ይሄ ደግሞ በበቂ ሁኔታ ምላሽ ማግኘት ካልቻለ አሁን እነዚህ አካባቢዎች ላይ ያየናቸው የእንስሳት ሞት በሚያሳዝን ሁኔታ ወደ ሰው መምጣት ይጀምር ይችላል ማለት ነው። እስካሁን ባለው ሁኔታ በሰው ላይ በእንስሳት ላይ የደረሰው ጉዳት ምን ይመስላል? ከእንስሳ ጋር ከተፋ መካታ ያይዞ ያለው ሪፖርት እስካሁን የሚያሳየው ከአራ ነጥብ አምስት ሚሊዮን በላይ ላይቭ ስቶክ የሚለው ሪፖርቱ። ከዚህ ውስጥ ቢያንስ ሰማንያ ፐርሰንቱ ወይም ከዛ በላይ የጥንድ ከብቶች ናቸው ው በሚቀጥሉት ጊዜያቶች ደግሞ ይሄው የዝናብ እጥረት፣ የዝናብ አለመኖር የሚቀጥል ከሆነ ይሄ ቁጥር በሚያስፈራ ሁኔታ እየጨመረ ነው የሚለው። የሰው ህይወትን በተመለከተ እስካሁን በድረውቱ ብቻ ተብሎ በሪፖርት የተደረገ ቁጥር አርቲስት ሜዳ ያለ ሰብ አላየሁትም ነገር ግን ብዙዎቹ የምናያቸው ሞቶች ክልሎቹ ላይ ዞኖቹ ላይ ያለው የድርቅ ሁኔታ ያለው የምግብ አለመኖር ከማልኑትሪሽን ጋር ተያይዞ ያለው ኮምፕሊኬሽን፣ የውሃ ውጥረት፣ ከውሃ ወለድ ጋር ተያይዞ ያሉት በሽታዎች እጅግ ከባድ ሰውታል፣ አፍጥነውታል የሚሉ ናቸው ያሉት ሪፖርቶች በኢትዮጵያ አካባቢዎች ነው እነዚህ ድርቁ በተለይ ከፍተኛ ጉዳት እያደረሰባቸው ያሉት። የዚህ የምግብ እጥረት ያስከተለው በሽታ በተለይ በሕፃናት ላይ እያደረሰ ያለው ጉዳት ምን ይመስላል? ድርቁ በጣም የጎዳቸው ያሉ አካባቢዎች ደቡብ እና ደቡብ ምስራቅ ኢትዮጵያ ወይም ምስራቃዊ የኢትዮጵያ ክፍል ነው ይ ኦሮሚያን ይጨምራል። ሶማሌ ክልል፣ አፋርን፣ የኢኮኖሚክያ የተወሰኑ ክፍሎችንም ይጨምራል። ማልኒውትሪሽን ጋር ተያይዞ ያለው ኬዝ በጣም ጨምሯል። ለምሳሌ ለአክሽን አጌንስት ሃንገር ኦፕሬሽናል ኤሪያ ኢንተንሳይዝ አድርገን እና ሀገር ሶማሌ ላይ ወይም ደግሞ ሸበሌ ዞሌ ብቻ ባለፈው ከኖቬምበር ወደ ዲሴምበር እንኳን ባለው ማልኒውትሪሽን አድሚሽን ሬቱ በአርባ ዘጠኝ ፐርሰንት ጨምሯል። ስለዚህ ይሄ ማለት የሲቪል በጣም በከፋ ሁኔታ የተጎዱ ልጆች የሚቀበሉበት ማለት ነው። እንግዲህ የድርቆ ሁኔታ ከኢትዮጵያም ባለፈ ሰፊውን የአፍሪካ ቀንድ አደጋ ውስጥ የከተተ ነው እና ለምሳሌ ሶማሊያ ለረሃብ አደጋ ያሰጋታል ተብሎ በተደጋጋሚ ሪፖርቶች ሲወጡ ነበር። ይሄ ሁኔታ ኢትዮጵያ ውስጥ ስጋት ነው ወይ? አሁን የምንፈጠው ምላሽ ለዛ አስተዋጽኦ ያደርጋል። እነዚህ አካባቢዎች እንግዲህ አሁን ለረሃብ ሊያሰጋናል ወይም ኤመርጀንሲ ነው ብለን ስንል የተለያየ ኢንተርናሽናል ሪኮግናይዝ የተደረጉ ፋክተሮች ኢንዲኬተሮችን ተጠቅሞ ያንን ክላሲፊኬሽን የሚሰራ አካል አለ። በዛ አካል ክላሲፊኬሽን መሰረት ነው ኤመርጀንሲ ወይ ነው ወይም ደግሞ ኮምፕሊት ረሃብ a 85 level shall be under categoryzing degree. The division of care for Somalia Dhaka University Reza Ghida under the hypothesis. The department of AC fornetics is really you and the mode AC 85 አሁን ለስድስተኛ ጊዜ ፌል ሊያደርግ ይችላል ወይም ደግሞ በጣም ከሚጠበቀው በታች ሊሆን ይችላል ተብሎ የሚጠቅበቀው የዝናብ እንጂ እሚሆን ከሆነና ከአሁኑ ከመከሰቱ በፊት የተወሰኑ ድርጅት ስራዎችን መስራት ካልቻልን ጉዳቱን ለመቀነስ ወደዛ ሲቹዌሽን የማንሄድበት ምን ማለት ምክንያት ይሆናል። እንግዲህ ድርቁ ከሚደርሰው ጉዳት አንዱ የውሃ እጥረት ነው። የውሃ እጥረት ደግሞ ለበሽታ መስፋፋቶች ምክንያት ይሆናል እና ከዚህ አንጻር ምናልባት ድርቁን ተከትሎ የተነሱ ወረርሽኞች ወይም አዳዲስ በሽታዎች አሉ ካሉ ሴት አካባቢ ነው እንደዚህ አይነት ሁኔታዎች የታዩት በተለይ ሶማሊያ ሶማሌ ክልል እና ኦሮሚያ ሪጅን ላይ የኮሌራ አውትብሬክ አለ የአውረዴ ሪፖርት የተደረገ ነው። ይሄ በዋናነት ከውሃ ጥራቱ ጋር የተያያዘ ጭነት ነው። በድርቁ ምክንያት የተጎዳው የከርሰ ምድር ውሃ አቬላብሊቲ በጣም ኢምፓክት ሆኗል። ስለዚህ ሰዎች ንጹሕ የመጠጥ ውሃ ያገኙ ለሃውስሆልድ ኮንሰፕሽን፣ በአጠቃላይ ለሃጅን ሳኒቴሽን ሪሌትድ ለሆኑ ነገሮች ውሃ በቂ ነው። ስለዚህ ከውሃ ጋር ተያይዞ ያሉ ውሃ ወለድ በሽታዎች እጅግ በስፋት አሉ። የአውረዲ ባሰስም ተረጋግጧል፣ ኬዞችን ሪፖርት ተደርገዋል። ምናልባት በአፍሪካ ሀገራት መካከል፣ በተለይ አፍሪካ ቀንድ ሀገራት መካከል ተቀናጅቶ መፍትሄ የመፈለጉ ሁኔታ ምን ይመስላል? አሁን ካለው የአፍሪካ ህብረት ስብሰባ ጋር ተያይዞስ ምን አይነት ሀገራቱ ምን አይነት መፍትሄ እና ምላሽ መፈለግ አለባቸው? በሀገራት መንግስት ሳይሆን ብዙ ጊዜ ብዙዎቹ በሂማኒታሪያን ኦርጋናይዜሽኖች እና በዩኤን ኤጀንሲዎች የወጡ የተለያዩ መግለጫዎች አሉ፣ የተለያዩ ጥረቶች አሉ። ትኩረት እንዲያገኝ፣ ምላሽ እንዲያገኝ የማድረግ ብዙ ስራዎች እየተሰራ ነው እንደ ሪጅት እንደ ኢስት አፍሪካ ወይም ደ ሆርን ኦፍ አፍሪካ። አሁንም ግን የአፍሪካ ዩኒየን ስሚት ተያይዞ እኔ እንደ አንድ ግለሰብ የምመክረው ነገር ኢንቫይሮንመንት ወይም ክላይሜት አንዱ ቅድሚያ የምንሰጠው አጀንዳ ሊሆን ይገባል። ምክንያቱም ብዙዎች በሚሊዮን የሚቆጠሩ ህዝቦቻችንን በጣም አፌክት እያደረገብን፣ ለብዙዎች ህይወት መጥፋት ምክንያት እየሆነ ነው የሚሆን የሚችለው ነው። በ2011 በነበረው ረሀብ ሶማሊያ ውስጥ ለምሳሌ ወደ 260 ሺህ ሰዎች ሞተዋል ይባላል ሪፖርቶች እንደሚያሳየው እና ያ ሲትዌሽን እንዲደገም መፍቀድ የለብን እንደዚህ ዘመን። ስለዚህ መንግስቶች ይሄ አንዱ ርዕሳቸው የሚወያዩበት ቅድሚያ የሚሰጡበት ሪሶርስም አሎኬት የሚደረግበት አንዱ አጀንዳ መሆን አለበት እያምናለሁ። ከአንድ ሀገር ያለፈ ርዕስ ነው ይሄ። ቤዛ በጣም ነው የማመሰግነው። እንግዲህ ለስድስተኛ ጊዜ የዝናብ ሙሉ ለሙሉ መጥፋት ወይም ደግሞ መጠን መቀነስ ጋር ተያይዞ የድርቁ ኢትዮጵያም ላይ እና የአፍሪካ ቀንድ ላይ ያለው ድርቅ ሁኔታ ምን ይመስላል፣ ስጋቶች ውስጥ ምን አይነት ናቸው በሚለው ሀሳብ ላይ ነው የባለሙያ አስተያየትሽን ያካፈልሽን፣ በጣም ነው የማመሰግነው። አመሰግናለ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ቀደም ብሎ የተከታተላችሁት ቃለ ምልልስ የአፍሪቃ ህብረት ጉባኤ እየተካሄደበት በነበረበት ባለፈው ሳምንት የተሰናዳ መሆኑን ማስታወስ እንፈልጋለን። እኔም ስመኝሽና የአክሽን ኤገንስት ሃንገር የኢትዮጵያ ፕሮግራም ዲሬክተር እንግዳዋን ቤዛ አበበን እያመሰገንኩ ወደ ተከታዩ ቅንብር በቀጥታ እንለፍ። የሰው ሰራሽ ልህቀትን ይመለከታል። በሰው ሰራሽ ልህቀት የሚፈጠሩ ድምፆች ለፊልምና ማስታወቂያ ስራዎች እየዋሉ ነው ይላል። ከፍተኛ ቁጥር ያላቸው ጀማሪ የቴክኖሎጂ ኩባንያዎች አርቲፊሻል ኢንቴሊጀንስ በእንግሊዝኛው አጠራር ወይም በአማርኛው ተቀራራቢ አጠራሩ የሰው ሰራሽ ልህቀት የሰውን ድምፅ አስመስሎ የሚናገሩ የቴክኖሎጂ ውጤቶችን በመጠቀም ላይ ናቸው። ለማስታወቂያ የግብይት ስራዎችን ለማቀላጠፍና ለስልጠና እንዲውሉ በሚል አንድ ኩባንያ በሰው ሰራሽ ልህቀት የተፈጠሩ የሰው የሚመስሉ ድምፆችን በመፍጠር ላይ መሆኑንም ይዘረዝራል። የአሜሪካ ድምፁ ፊል ድርኪንግ ያጠናቀረውን የዚህን ዘገባ ዝርዝር እንግዲህ ወልዴ እንዲያሰናርቱታል። She has a narration style, a promo style, and a conversational style. With AI voices delivering increasingly more human performances, this voice is synthetic. ይህ ድምፅ ሰው ሰራሽ ነው። የሰዎች ድምፅና የቴክኖሎጂ ውጤት ነው። ማት ሆኪንግ ዌል ሳይድ ላብስ የተሰኘ በሲያትል የሚገኝ የቴክኖሎጂ ኩባንያ ዋና ስራ አስፈጻሚ ናቸው። የተወሰኑ ድምፆችን ወስደን በድምፅ መጠን መውጣት መውረዱንና ረገጥ አድርጎ መናገሩን በተመለከተ ማሰልጠን እንችላለን። ይህም እውነተኛ የሚመስለውን ድምፅ ለመፍጠር ይረዳናል። ዌልሳይድ ላብስ ለትርፍ ካልተቋቋመውና የአለን ተቋም ለሰው ሠራሽ ልዕቀት ከተሰኘው ድርጅት የተወለደ ነው። ማትሆኪንግ ሆኪንግ በኮምፒውተር አማካኝነት የሰውን የሚመስሉ ድምፆችን ለመፍጠር በመስራት ላይ ናቸው። ደመኞቻቸው እነዚህን ድምፆች ለማስታወቂያና ምርትን ለማሰራጨት ይጠቀሙባቸዋል። እንዲሁም ካለ ሰዎች ይገዛ የኮርስ ሥልጠናዎችን ለመስጠት ይጠቀሙባቸዋል። አንድ የድምፅ ባለሙያ መጀመሪያ በዌልሳይድ ላብስ ድምፁ ይቀረጻል። ከዛ ቅጂም ድርጅቱ ሰው ሠራሽ ልዕቀት ቴክኖሎጂን በመጠቀም ተናጋሪው እንዴት በቃላት መሃል ረፍት እንደሚወስድ የትኞቹ ቃላት ላይ ረገጥ አድርጎ እንደሚናገር መተግበሪያውን ያስተምሩታል ደንበኞች ከተሠሩት ድምፆች ውስጥ በመምረጥ የሚፈልጉትን ጽሑፍ ሲያስገቡ ወደ ድምፅ ይቀይራል ስለ ተገናኘን ደስ ብሎኛል ዌድ እባላለሁ። እንደተነገረኝ ከሆነ መልካምና ታማኝ በኮምፒውተር ለሚሰጥ ትምህርትም ሆነ ስልጠና ቆንጆ ነው። ዌልሴድ ላብስ አመንጪ ልዕቀት የተሰኘው የቴክኖሎጂ ዝንባሌ አካል ነው። ይህም የሰው ሠራሽ ልዕቀትና የኮምፒውተር ውጤትን በመጠቀም አዲስ ቃላትን፣ ድምፆችን፣ ምስሎችን በመተግበሪያ አማካኝነት የሚፈጥር ነው። ሳራ ዋይዝ ዊቨር በዌልሴድ ላብስ የሥነ ምግባር ኃላፊ ናቸው። ድምፁን ላልተገባ ነገር ጥላቻና ሁከትን ለማራመድና ለመሰሉ ወይም ደግሞ ለሕገ ወጥ ጉዳዮች መጠቀም አይችሉም። በሰው ሰራሽ ልቀት የሚፈጠሩ ድምፆች ለብዙ መስኮች መዋል በመጀመራቸው የፈጠራ ባለሙያዎች በእነርሱ ላይ ስለሚያስከትለው ተጽዕኖ በመጠየቅ ላይ ናቸው። ጋቢ ፈርናንደስ በዌልሴድ ላብስ የድምፅ ባለሙያ ናቸው። በሂደት ውስጥ የሰው ድምፅ አስተዋጽኦ እስካለ ድረስና ከዚያም በመነሳት ከሆነ የምንፈጥረው በአብዛኛው በኮምፒውተር ስለሚፈጠሩ ድምፆች ብዙም ችግር የለብኝም። ሌላው አሳሳቢ ጉዳይ ደግሞ ሰዎች ስራቸውን ሊያጡ ይችላሉ የሚለው ነው። ታዛቢዎች ሊሆን እንደሚችል ይናገራሉ። ነገር ግን እንደ ዌልሴድ ላብስ ያሉና አመንጪ ልዕቀትን የሚጠቀሙ ኩባንያዎች ፈጠራንና ውጤታማነትን ይጨምራሉ ተብሏል። ቮሀ ኤአይ ሁለት ኢንኩቤተር የተሰኘው ሌላው ኩባንያ የቴክኒክ ኃላፊ ናቸው። እንደሚመስለኝ በይበልጥ የሚሆነው በሰው እና በሰው ሰራሽ ልዕቀት መካከል የሚደረግ ትብብር የሆነና የሰው ሰራሽ ልዕቀቱ የፈጠራ ስራውን ስርዓት በማስያዝ ፍጥነት እንዲኖረው ያደርጋል። የሰው ሰራሽ ልዕቀትን በመጠቀም የሚፈጠሩት የሰው የመሰሉ ድምጾች ወደፊት የሚኖራቸውን ተጽዕኖ ለማወቅ ጊዜው ገና ይመስላል ሆኖም ግን የፈጠራ ሥራው አብሮን ሊቆይ እንደሚችል ይነገራል እንግዱን አመስግኜ በፍጥነት ወደ መጨረሻው ቅንብር ልውሰዳችሁ ባንጆ ልዩ የአሜሪካ የሙዚቃ መሳሪያ ደቡባዊዋ ዩናይት ስቴትስ ክፍለ ግዛት ቴኔሲ በአሜሪካ ሀገረሰብ ሙዚቃ ማዕከልነት ትታወቃለች። በርካታዎቹ እጅግ ዘነኛ የሆኑት የሀገረሰብ ሙዚቃ ባለቤቶች ከዋክብት የፈለቁበት የሙዚቃ ትርኢት መድረክ ነው። የአሜሪካ ድምጿ ሌሽያ ባካሌትስ ሁለት የቴኔሲ የባንጆ ሰሪዎችን የዚህን መሰረቱን አፍሪቃ ያደረገ የሙዚቃ መሳሪያ ታሪክና ልዩ የሆነው አሰራሩን ትጠይቃለች። ቆንጅታየናት ያሰናዳችው ክርስቲያን ስታንፌልድ ጆርጅ ባንጆስ ዳት ካም የሚባል የባንጆ ስራ ኩባንያ የምርት ክፍል ስራ አስኪያጅ ናቸው። ባንጆን መጀመሪያ ወደ አሜሪካ ያመጡት በባርነት ተይዘው የመጡ አፍሪካውያን ናቸው ብለዋል። ባንጆ ልዩ በሆነ መንገድ አሜሪካዊ የሆነ የሙዚቃ መሳሪያ ነው። ለመጀመሪያ ጊዜም ወደ ዩናይትድ ስቴትስ የገባው በባርነት ወደ ካሪቢያን አገሮችና ወደ ዩናይትድ ስቴትስ በገባው አፍሪቃውያን አማካኝነት ነው። እነርሱም ባንጆአቸውን የሚሰሩት ከቅል ነበር። ከዚያ በኋላ ደግሞ በ1830ዎቹ የአፍሪካውያን አሜሪካውያኑን የባንጆ አሰራር በደቡባዊ ዩናይት ስቴትስ ሲኖሩ የነበሩ ነጮች ቀየር አድርገው መስራት ጀመሩ። ዘመናዊውን ባንጆ መስራት የጀመሩት በቨርጂኒያ ክፍለ ግዛት ነዋሪ የነበሩ ነጮች ናቸው። የሙዚቃ መሳሪያው የሁሉም የአሜሪካውያን ባህል አካል እንደሆነ ክርስቲያን ያስረዳሉ። ስለዚህ ባንጆ ጥቁሮችም ነጮቹም አሜሪካውያን አንድ ላይ ሆነው የሰሩት የአሜሪካ የሙዚቃ መሳሪያ ነው። ታሚ ጆርጅ የጆርጅ ባንጆስ ዳትካም ዋናው የባንጆ ቀረጻ አዋቂ ናቸው። ክርስቲያን ከሳቸው ተዋውቀው የመጀመሪያ ባንጆአቸውን ከሳቸው እንደገዙ ያስታውሳሉ። ቶሚ በጣም ደግ ሆነልኝና እዚህ የመጣ ሥራ ብሎ ጋበዘኝ። እየሄድኩ ለሁለት ሰዓታት ያህል መሥራት ጀመርኩ። ከዚያም በሦስት ወር ጊዜ ውስጥ የራሴን ባንጆ ሠራው። እንግዲህ ይሄ ክብ የሆነ ክፍል አለው። ከዚያ ደግሞ ቀጥ ብሎ የሚወጣው አለ። ሁለቱ ለየብቻ ነው የሚሠሩት። በጠፍጣፋ እንጨት እንጀምራለን። እንደዚያ ያለ ሳጥን ውስጥ እንከተውና እንፋሎት እናስመተዋለን። ያም በጣም ያለሰልሰዋል። ከዚያ በኋላም ቅርጹን አስይዘዋለሁ። በፍጹም አይሰበርም። ታሚ ጆርጅ በበኩላቸው ስራውን እንዴት እንደጀመሩ እንዲህ ሲሉ ነው የሚያስታውሱት። ገና በታዳጊነት ዕድሜ ጀምሮ የራሴ ባንጆ እንዲኖረኝ ይፈልግ ነበር። ሰፈር ውስጥ የጎረቤቶቻችንን ሳር እያጨድኩ ገንዘብ አጠራቀምኩና የመጀመሪያውን ባንጆዬን ገዛው። ከዚያም ኦይ ስቲል አሻሽለው ብዬ አሰብኩ እሱን ትንሽ አሻሽዬ ስሠራ ከዚያ የሚቀጥለውንም ሳሻሽል ይኸው አሁን እስካላሁበት ደረስ። አንድ ባንጆ ሸጬ የማገኘውን ገንዘብ ለሌላ ነገር አላውለውም። ባንጆ ለመስራት የሚያስፈልገኝን ዕቃ ለመግዛት እጠቀምበታለሁ። ቀጥዬ የምሠራው ከፊተኛው የተሻለ ድምፅ ሊያወጣ ይችላል። ሁሌም እንደምናገረው ጥራት ያለው ዕቃ ገዝተህ ከተጠቀምክ ጥሩ ባንጆ ትሠራል ክብራትና ክብራን አድማጮቻችን ሰዓታችንን በማለቁ ሙሉን ዝግጅት ማሰማት አልቻልንም ነገ ቅዳሜ ምሽት ሶስት ሰዓት ላይ እንገናኝ የዛሬውን አበቃን ይሄን ዝግጅት ግን በድረ